መስከረም አበራ ስለ ስልጣን መጽሐፍ ደራሲ፣ በተለይም የፖለቲካ ስልጣን ወርግጥ አወዛጋቢ ነው፣ ከትርጉም አኳያ በአንድ በኩል በሶሺዮሎጂ በኩል በሌላ በኩል ፖለቲካ ሳይንቲስቶች በኩል ራሱን ችሎ የተወዛገበ ምላሽ ነው ያለው። ባንቺ ያረዳድና፣ በአገር ውስጥስ ባለው የፖለቲካ ተጨባጭ ሁኔታ የፖለቲካ ስልጣን ያለው ግንዛቤና ትርጓሜ እንደምን ነው የሚገለጠው? እንደኔ ዘጋድ በፖለቲካ ውስጥ ስንሄድ አንድ አካል ስልጣን አለው ሲባል ወታደሩን ሪሊ ያዛል በትክክል። መከላከያውን የምናንደኛ ሀገር ኮንቴክስት ሊሆን ይችላል። ወታደሩን ማዘዘ ማለት ፓወር አለው ማለት ኖር ይልከዋል። በተለይ በእኛ ሀገር ኮንቴክስት ወታደሩን፣ ደህንነቱን፣ ኢኮኖሚውን እንደ አካል ስልጣን አለው ሲባል ሚዲያንም ይይዛል። የፐብሊክ ሚዲያው ማለት ነው ይይዛል። እና ያን ነገር ለህዝብ ጥቅም ይጠቀምበታል ወይ የሚለው ነገር ነው እኔ አንደኛ ዋና ነገር ብዬ ማየው። ሁለተኛ ነገር ስልጣን ሲባል ለስልጣን ሩጫውንም ያሳያል። አሁን እኔ ነጻፈ ላይ ገለጽኩት፣ እሱን ነው። ምን አንድ አካል ስልጣንን ሲያልም ምን ሊያደርገው ነው? ለምንድን ነው በጣም ስልጣንን የሚናፍቅ አካል አለ? ያ ናፍቆቱ ጫካ ሊወስደው ይችላል ወይም በሰላማዊ መንገድ ተወዳድሬ እዛ ስልጣን ማማ ላይ ልውጣ ብሎ ሊያስብ ይችላል። ግን ለምንድን ነው ነው ዋናው ጥያቄ። እና ወደ እኛ ሀገር ሁኔታ ስናጠባው ከሁን ያየናቸው መንግስታት ያን ነገር የሚፈልጉት ምንድን ነው? እራሳቸውን፣ ትንሽ ሄደት ካለ ደግሞ ቤተ ዘመዳቸውን፣ ትንሽ ሰፋ አለ ከተባለ ደግሞ ብሄራቸው፣ ከብሄራቸው ውስጥ ትንሽ አካላት ባለ ሀብት ለማድረግ ነው። ኢኮኖሚክ ጥያቄ ነው አድርገው የሚያስቡት አሁን በኛ አሁን ባለው መንግስት ሁኔታ ስናይ፣ በፊት በነበሩት ስናይ ደግሞ ከብሪት እንዳይገናኝ የእኛ ሀገር ፓወር እብሪታቸውን በሀይለኛ መሆናቸውን ለማሳየት ለመግደል ሰውን ለማስቆጥቆጥ አይነት ነገር ነው እና ፓወር ኩን ኩንሴፕቱ በጣም የተሳሳተ ነው። በእኛ ሀገር ሁኔታ ግን ሳይንቲፊካሊ ይኸው ከተባለው ጥያቄ ስመጣ መታየት ያለበት ምንድን ነው ፓወር ማለት ሚሊተሪ ፓወሩን ሊሆን ይችላል፣ እንደገና የኢኮኖሚ ፓወሩን እና የሚዲያ ሶስቱ ነገሮች ዋነኛ የሚመስሉኝ ያለ ፓወር ሚዲያ የተቆጣጠረ ኢኮኖሚን የተቆጣጠረ እና ሚሊተሪ የተቆጣጠረ አካል ፓወርፉል ነው ተብሎ ይታሰባል ፖለቲክሊ እና ይህንም ሶስቱን አጣምሮ የህዝብን ቤተርመንት ማምጣት ቤተርመንት ኦፍ ሶሳይተር ላይፍ ማለት ነው። እሱን ለማምጣት መጠቀም አለበት ነው አይዲያ ሊመሆን ያለበት የፓወር ሚኒንግ እንደዚህ ነው ነው የምንረዱው። በዲሞክራሲ ስርዓት ውስጥ የስልጣን ምንጭ ህዝብ ነው። በኢትዮጵያ ውስጥ ኢትዮጵያውያን የስልጣን ምንጭነታቸውን በምን መልኩ ነው የሚረዱት? ስለ ስልጣን ያላቸው ግንዛቤ ምን ይመስላል? አንድ ነገር በትክክል የምትረዳው ፕራክቲካሊ ስታልፍበት ነው ብዬ አስባለሁ። እና ፕራክቲካሊ የኛ ህዝብ የስልጣን ባለቤት ሆኖ ለወደደው አካል ስልጣኑን ሰጥቶ አያውቅም፣ አሸጋግሮ አያውቅም። ፖለቲካዊ ስልጣኑ ምንድን ነው? በእኛ ገር ሁኔታ ያለው ባለስልጣኑ ነው እንዲሁም ለህዝቡ ፓወር የሚሰጠው በፈለገው መጠን እችን ያህል ድምፅ እንዲሰጥ እችን ያህል የሆነ ነገር እንዲያደርግ ከላይ ወደ ህዝቡ ነው የሚጫነው። ስለዚህ ህዝቡ የስልጣን ሶርስ ሆኖ ስለማያውቅ የፈለገውን ሾሞ ሽሮ ስለማያውቅ ፓወር ያለው መንግስት ጋር ነው የሚመስለው። ይሄ ነው ትልቁ ችግር የሚመስለኝ። እኛ ጋር አይዲያ ሊኮ ህዝብ ነው በጣም ስልጣን ያለው ህዝብ ሀይለኛ ነው ፓወርፉል ነው ተብሎ ነው ቴዎሪቲካል የሚታሰበው። ግን እኛ ገር ያም ነገር ህዝቡ አይቶት አያውቅም። የመጡት ሰዎች በጠመንጃ ሰሙ ይዘው ስለሚያስገድዱት እና የፈለጉትን ስለሚሆኑ እኔ እነሱን ማውረድ እችላለሁ የሚለው ነገር ላይ እንኳን ገና ነው። የማይመቸኝ ሰው ከስልጣን ማስወገድ እችላለሁ እና በሚመቸኝ ተካለሁ ይባላል፣ ይነገረዋል። በእርግጥ ግን ያ ነገር ሆኖ ስለማያየው የሚያየውን ነው የሚያምነው። የሚያየው ነገር ደግሞ ፓወር ያለው መንግስት ጋር ነው፣ ስልጣን የያዘው አካል ጋር ነው ብሎ ነው የሚያስበው እና የራሱን ፓወር ፉልነት ተያየት። ስለዚህ ሲቆጡት፣ ሲገላምጡት አንገቱን ደስተው ዝም ይላል። ሲተኩሱበት ደግሞ የዋሰ ቀዝቅዞ ከዘጠና ሰባት በኋላ የምናየው ነገር ያለው ተኩሰው ሲገሉ ደም ሲያፈሱ በቃ ከነሱ በላይ ፓወር የለም። እኔ ምንም ቢለኝም ህልፕለስ ነኝ ብሎ ያስባል። በእጁ የያዘውን ፓወር ይረሳዋል። ለምን አላየውን ፕራክቲካሊ እያስባሉ። ያ ማለት በመጽሐፍ ውስጥ እንዳነሱት አንዱ የፖለቲካ ንቃትን አስፈላጊነትና በተለይም በኢትዮጵያ ተጨባጭ ሁኔታ ለፖለቲካችን ፈውስ ነው ሲሉ ድምፀውን አጉልተው ያሰማሉ። የፖለቲካ ንቃት ለፖለቲካችን ፈውስ ነው ብለው ሲሉ ምን ለማለት ነው? በምሳሌ አስደግፈው ሊያስረዱን ይችላሉ? ፖለቲካዊ ንቃት ማለት ህዝቡ እጅ ውስጥ ያለውን ኃይል መጠኑን አያውቀው። ለምን ሲባል አላየውን ፕራክቲከል ብ ያለው ክትብ እና ንቃት ማለት ምን ማለት ዜጋ ምንድን ነው? ዜግነት ምንድን ነው? እንደ ዜጋ ምንድን ነው? መብቴ ምንድን ነው? ግዴታዬ ምንድን ነው? ከኔ ሊወስዱት የማይችሉት ኢምቦርን የሆነው ራይቴ ምንድን ነው? ተፈጥሯዊ መብቴ ምንድን ነው? ሰብአዊ መብቴ ምንድን ነው? ዲሞክራሲያዊ መብቴ ምንድን ነው? ከመንግስት ጋር እንደ ህዝብነቴ ባርጌን ማድረግ የምችለው ነገር ምንድን ነው እስከ ምን ድረስ ነው ሄጄ መጠየቅ የምችለው የሚለውን ነገር እንኳን ሌላ እንኳን ይሄ ተራው የምንለው ህዝብ ብዙ ትምህርት የሌለው ቀርቶ ሶስተኛ ሁለተኛ ዲግሪ ድረስ የያዘው አካል እንኳን ሌላ አያውቅ። በሚገርም ሁኔታ ኢትዮጵያ ውስጥ እኔ ዝም ብዬ ኢንፎርማሊ ከሰዎች ጋር እነጋገራለሁ። ዩኒቨርሲቲ ውስጥ ነበርኩኝ። ምሁራን የሚባሉ አካላት እንግዲህ በአንጻራዊነት ከማህበረሰቡ በደንብ አውቀዋል የሚባሉትን በቀለም ረገድ አይ፣ ከእነሱም ጋር ስነጋገር እረ ዝም በሉ ነው በቃ የሚሉት ምክንያቱም እነሱ ያላቸውን መጠየቅ የሚችሉት እስከየት ድረስ ነው ፖለቲክን የሚለውን ለማወቅ መጀመሪያ ስለ ፖለቲካ እንኳን ኢንትረስት ሊኖር ያስፈልጋል። አንዳንድ አካል እና ትልልቆቹ በእውቀትን ዘልቀው ሄደዋል ብዙ ዲግሪ ይዘዋል የሚባሉት እንኳን እዚህ ላይ ላካ ያደርጋሉ። የዜግነት መብታቸው ፕራይመሪ ዜጋ ምንድን ነው ኖቱ ምንድን ነው የሚለውን እንኳን ለመረዳት ፍላጎቱን ብዙ የለም ልምዱን ብዙ የለም። ያ ንቃት ማነስን ያመጣል። ያ ደግሞ ፋይናሊ ምን ያመጣል መንግስትን እንደፈለገ እንዲሆን የፖለቲካ ሜዳውን ፓወር ላይ ለተቀመጠ ብቻ ይለቅና ሌላውን እሺ ባይ ብቻ ያረገዋል። ይሄ ደግሞ ምክንያቱ ምንድን ነው ወደሚለውም ይወስደኛል። ይሄ ነገር ለምን ሲባል የአድቮኬሲ ድርጅቶች የሉም የሚያገር ይሄ በተለያውን የመጣው የሲቪክ ማህበራት ህግ ቶታሊ አጥፍቷል። ይሄን ነገር ይሄን ነገር የሚሰሩት የአድቮኬሲ ኤንጂኦዎች ናቸው በብዛት እያምናለሁ በግሌ እና ይሄን ነገር ህዝቡን መብት ይሄ ነው ግዴታ ይሄ ነው እንደዚህ ዲሞክራታይዜሽንን በማምጣት አንጻ ህዝብን ማንቃት የሚችሉት እነዚህ አካላት ነበሩ። እነሱን ደግሞ በጣም ሀመር የሚያደርግ በጣም የሚመታ ህግ ወጥቷልና ህዝቡ ወይዘሮ የተማረውም ያልተማረውም ይህን ነገር ኢንፎርም የሚሆንበት ምንም እድል የለውም መንገድ የለውም። ስለዚህ መብት ይሄ ነው ግዴታ ይሄ ነው የሚለውን አያውቅም። ፋይናል ምን ሆነ ነው ለአገዛዝና ለአምባገነንነት በሚመች ሁኔታ ተቀምጠናል። ስለዚህ አገዛዝን ከላያችን ላይ ማንሳት አልቻልም። ሁሌም የምንሞክራቸው የነጻነት እንቅስቃሴዎችም ጨንግፈው የሚቀሩት ለዚህ ነው። አንድ ነገር ስታውቅ ያበረታሃል። እውቀት ባወቅከው መጠን ነው የምትበረታው። እና ያወቀ አካል ይበረታል እስከ መጨረሻው። ለመሄድ አለማወቅ ደግሞ ትንሽ ነካ አድርገህ ባወቅካት መጠን ትመለሳለህ። ያ ደግሞ ለአገባቢ መች ነገር ይፈጥራል ማለት ነው። አንድ ግለሰብ ለመብቶቹ የሚቆመው በቅድሚያ መብቶቹን አውቆ ሲረዳ ነው ይባላልና፣ አንድ ህዝብ የፖለቲካ ስልጣን ምንጭነቱን ኃይል የእሱ መሆኑን የሚመርጣቸው ሰዎች ተናገር በከንፈሬ ተቀመጥ በወንበሬ ብሎ የሚያስቀምጣቸው ሰዎች የእሱ አገልጋይ እንጂ እሱ የእነሱ አገልጋይ እንዳልሆነ፣ እነሱ የእሱ አገልጋይ መሆናቸውን እንዲረዳው ለማድረግ ስልጣንን ትርጉምና የህዝብን የስልጣን ምንጭነት ለማስረዳት በኢትዮጵያ ተጨባጭ ሁኔታ እስካሁን ምን የተደረጉ ነገሮች አሉ? ቅድም እንዳነሱት በሲቪክ ማህበራትም ሆነ በፖለቲካ ድርጅቶች በገዢውም ሆነ በተቃዋሚዎች በኩል ምን መደረግ አለበት? እስካሁንስ ምን የተደረጉ ነገሮች አሉ ይላሉ። እስካሁን ምን የተደረጉ ነገሮች አሉ ለሚለው፣ ከአስራ ዘጠኝ ዘጠና ሰባት በፊት ከኢህአዴግ ወደ ስልጣን መምጣት ጀምሮ እስከ አስራ ዘጠኝ ዘጠና ሰባት ድረስ የተወሰነ እንቅስቃሴ ነበረ። የተወሰነ በተወሰነ ደረጃ ህዝብን የማንቃት ነገር የሚሰሩ አክሽን ኤድ አይነት ሲቪክ ሶሳይቲስ ነበሩ። እነሱ የሰሩት ስራ ዘጠና ሰባት ላይ ታይቷል። አንድ ተሰራ ብለው እሱም ነው ሲቪክ ማህበራት ትንሽ እንዲንቀሳቀሱ ተደርገው ነበር እና ድል አግኝተው ነበር፣ ትንሽ የማንቃት ስራ ሰርተዋል። ከዛ በኋላ ደግሞ እነዚህ ሲቪክ ማህበራት እንዲጠፉ፣ እንዲዳከሙ ከተደረገ በኋላ ደግሞ ይሄ ነገር የሚመለከታቸው የተቃዋሚ ፓርቲዎችን ነው ብዬ አስባለሁ እና እዚህ ጋር ተቃዋሚ ፓርቲዎቹ ይሄን ነገር በማድረግ ላይ ስኬታማ ናቸው ብዬ አላምንም፣ በግሌ ለምን ለሚለው ነገር ሁለት ምክንያት ይኖራል። አንደኛው ያው ገዢ ፓርቲ በትክክል እንዳይንቀሳቀሱ አንዳንድ የሚዘጋቸው ነገሮች ይኖራሉ። መንገድ ይዘጋል፣ ህዝቡ እንዳያገኙ ኢቭን አዳራሽ እንኳን ለመከራየት ለራሳቸው አባላት እንኳን ይቸገራሉ። እንደዚህ እንደሚቸገሩ ይናገራሉ። አንዱ እሱ ነው፣ ከገዢ ፓርቲ የሚመጣው ተግዳሮት ማለት ነው። ሌላ ሁለተኛው ከራሳቸው ከውስጥ ፓርቲ ከራሱ ከተቃዋሚ ፓርቲዎች ያለ የውስጥ ችግር ነው። መጥፎ ይመስለኛል በጣም አስቸጋሪ፣ እሱ ነው። ምክንያቱም እራሳቸው የውስጥ ፓርቲያቸውን አረጋግተው ውስጥ መረጋጋት ሳያመጡ ሌላውን ህዝብ ያስተምራሉ ማለት ይህን ማስተማር ህዝብን ማስተማር ማንቃት እንዳለባቸው እንኳን ብዙ እዛ ላይ ትኩረት የሚሰጡበት አይመስለኝ ህዝብን ማስተማር ያስተማርከው ህዝብ ነው ለተማረው ነገር ላወቀው ነገር የሚቆመው ና ህዝብን የማንቃት ነገር ቀርቶ አባላቶቻቸውን እንኳን ሪዮት አለም አያስተምሩ የሪዮት አለም ችግር አለ። አባላቶቻቸው ራሱ የሚያውቁት ጥቂት ነገር ነው። ኒኛውም ተራሶ የሚያውቀው አይነት ማለት ነው እና ትልቅ ያለ የፖለቲካ እውቀት ለአባላቶቻቸው እንኳን ማስተማር አለባቸው ብዬ አስባለሁ። ተቃዋሚዎቹ መብት ምንድን ነው? ዜግነት ምንድን ነው? ቢያንስ ኢትዮጵያዊነት ምንድን ነው? የምንታገለው ለምንድን ነው? ኢህአዴግ ላክ የሚያደርገው ና እኛ የምንቃወሙ ነገር ምንድን ነው? ዲሞክራሲን ለማምጣት በመሰረ ተወታዊነት ምን መደረግ አለበት የሚለውን ነገር ለአባላቶቻቸው በማስተማር ቢጀምሩ ጥሩ ይመስለኛል። ይሄ ነው ብዬ ማስበውን መደረግ አለበት የሚለውን ምን ተደረገ የሚለው ግን ከአስራ ዘጠኝ ዘጠና ሰባት በፊት እነዚህ ስቄት ሲቪክ ማህበራት የአድቮኬሲ ሲቪክ ማህበራት ከሰሩት ውጭ እንዲህ ተደርጓል ማለት አልችልም። ሜይቢ የአንድ ነገር አለ አለካልም የነጻው ፕሬስ ነጻ ፕሬሱን ማንበብ ለሚችሉ አካላት ያንን ማግኘት ለሚችሉ አካላት የተወሰነ የፖለቲካ ንቃት ለማምጣት ይሰራሉ። የነጻ ነጻ ፕሬሱ ትንሽ እነሱም ጽንፍ የመያዝ ነገር ይኖራል። በእርግጥ እንደ ሚዲያ ማካከል ላይ ቆመው እንትን ለማለት አሁን እነሱ የሚቀራቸው ነገር አለ። ግን የነጻ ሚዲያዎቹ ጥሩ ነገር፣ የተሻለ ነገር እየሰሩ ነበር። አሁን ደግሞ እነሱም ተዳክመዋል። ስለዚህ ፋይናሊ ብዙ በአጥጋቢ ሁኔታ ተሰራ ማለት ይከብደኛል። ኢትዮጵያ ውስጥ በተለይም በግሉ ጋዜጠኞች በኩል የሚነገረው የፕሬስ ነጻነት የለም የሚል ብርቱ ክርክር ያነሳሉ። በተደጋጋሚ ሁን ነጻ ፕሬሶች የተወሰነ ሚና እንዳላቸው ገልጠዋል። የፕሬስ ነጻነት ከሌለ ነጻ ፕሬስ ይኖራል። እሱ ያስቸግራል። ያለው በጣም በትልቅ ተግዳሮት ነው። የመታሰርና ያለ ያለመታሰር የመሞትና የመኖር እድሜን በእስር ቤት የመጨረስና ያለ ያለመጨረስ የመደብደብና የአካል ላይ ጎዶሎ የመሆንና ያለመሆን በዚህ ላይ ምርጫ ላይ ተቀምጠም የምትጽፈው እኔ እንደዛ ነው እኔ ኦልዌይስ ልጽፍም በእርሳ ነሳ የሚታየኝ ነገር ያ ነው እና ያንን እያየ ስትጽፍ ሊሚቴሽን አለው። ምንም ጥያቄ የለውም። ነጻ ፕሬስ በሌለበት ሀገር በመሆንና ባለመሆን በመራስን ዛሬ ቤት ብታገኘው ነገ ማዕከላዊ የማትሆንበት ምንም ምክንያት የለም። በዛ መልክ ያለ ብዕር እንዴት ነው ነጻ ሀሳብ ሊያስተላለፍ የሚችለው? አስቸጋሪ ነው ግን ሆኖም ከሚቀርብ ምንም የለም ከሚባል ደግሞ ባለችው ነገር እየተጠቀሙ የሚያደርጉት ነገር እስካሁን ያው እስኪጠፉ ድረስ አሁን በጣም በተመናመነ ሁኔታ ነው ያለው ፕሬሱ ግን ስቲል ያው እየሞከሩ ያሉት ነገር ያው ይሻላል፣ ከምንም ይሻላል ማለት ነው እንጂ ኢትዮጵያ ውስጥ ነጻ ፕሬስ አለማ የታወቀ ሀገር ያወቀው ነገር ነው። ኢቨን እኮ በጣም ፕሬስ በማፈን ሀገራችን ስለምትታወቅ ነው በየአመቱ ጆርናሊዝም ተሸላሚዎቹ ከኢትዮጵያ የሚሆኑት ለዛ ነው ከሶስት አመት ወደዚህ ሄደህ ብታይ በብዛት የከሬጅ በጣም በአስቸጋሪ ሁኔታ በመዘገብ በአስቸጋሪ ሁኔታ በመጻፍ ሽልማት የሚያገኙት የታሰሩትም ጋዜጠኞች ከኢትዮጵያ ነው። ይሄ የሚያሳይ ብዙ ነገር አለ እና አለ ማለት ይከብዳል፣ ግን ባለችው መጠን ያችኑ ነገር ተጠቅሞ የራስን ሀሳብ መወር ወር መቻልም ትልቅ ነገር ነው ብዬ አስባለሁ። በሽግግሩ መንግስት ጊዜ የነበሩት አንድ ኢነጋማ ሊቀመንበር በወቅቱ ይህንን ጉዳይ አንስተው እዚህ አገር ውስጥ የፕሬስ ነጻነት ስለሌለ ራሳችን ነጻው ፕሬስ ብለን ከመጥራት ይልቅ የግሉ ፕሬስ ብለን የምንጠራው ተመጣጣኝ ትርጉም ይሆናል፣ ለበለዚያ በዲሞክራሲ ላይ ወይም በፕሬስ ነጻነት ላይ መቀለድ ነው ብለው ይሉ ነበር። በዛ ሀሳብ ይስማማሉ? ይስማማሉ። በደምብ ነጻ ማለት ይከብዳል። ነጻነት ሳይኖር ነጻ ብለህ መጥራት አንድ ሚዲያ ከባድ ነው። ሌላው አንዱ ካነሱት ነገሮች ውስጥ በተለይም ለመብቶች መቆም የመሳሰሉትና ትርጉም ያለው ለውጥም ለማምጣት አንዱ እክል የአድርባይነት ጉዳይ ነው። በተደጋጋሚ በተለያዩ ሰዎችም ዘንድ እየተነሳ ያለ ነው። በአሁኑ ወቅት ለአድርባይነቱ እየሰፋ መምጣት በተለይም በዚህ ትውልድ ዘንድ ምክንያቱ ምንድን ነው ይላሉ። አድርባይነቱ ሁለት ምክንያት ያለው ይመስለኛል። በግል ሳስበው አንደኛው ዝም ብለህ በሕይወት ኢንተሪካል በሆነው ላይ ስናየው ለፕሪንሲፕል ለመርህ ከሚቆሙ ሰዎች ይልቅ እንደ ሁኔታው ተጣቅፎ የሚኖሩ ሰዎች በማቴሪያል ኢንሪችመንት በቁስ ብልጽግና ስታያቸው ጥሩ ቦታ ላይ ታያቸዋል። ቁሳዊነት የምታስብ ስለዚህ፣ ይሄንን የሚያስቡ አካላት እንዲህ ይሄ ፕሪንሲፕል መርህ ምናምን ያሉት ሰዎች ደግሞ ሴቤት ተወርውረው ይታያል። አሁን በአሁኑ ሁኔታ ስለዚህ ለመርህ የቆመው በስጋና በዚህ በማቴሪያል ነገር ስታየው በጣም ተጎሳቁሎ ነው የሚታየው። ስለዚህ ለምን እኔ እንደ ሁኔታ የተዋሪ ሆኝ ራሴ ላይፍ አልኖርም ድርቅ ካ ማለት ይልቅ እንደም ኛ ህዝብ ምን ብሎ ያስባል? አንዳንዱ እንደ ሁሉም ባይሆንም ለመሪ መቆም፣ ለዛ ነገር መከራከር ስራ መስታትም አርጎ ያስባል። አንዳንዱ ለፖሊሲ ለፖለቲካ የሆነ ነገር ማለት ስራ ማጥፋት አርጎ መስታት አርጎ ያስባል። ሁለተኛ ደግሞ ነገረኛነት፣ በቃ የጠብ መፈለግ መንግስት ለምን አይተውም? ምና አጋፋው አይነት ነገር ይልሃል እና ስንጠቀልለው ምንድነው? አንዱ ምክንያት ለፕሪንስፕል መቆም ቻሌንጅ አለው፣ ተግዳሮት አለ። ህይወት ትሪትኒንግ ራሱ ላይፍ ኮስቲንግ ሊሆን ይችላል። ስለዚህ እዛ ውስጥ ችግር ውስጥ ከምገባ ለምን እዚህ ጋር እንደው ሁኔታ ሆኜ አልኖርም። ይሄ ደግሞ ዋናው መነሻው ምንድን ነው? መርህ አልባነት ነው። መርህ አልባነት ደግሞ ከምን ይመጣል? ቅድም እንዳልኩት ካለማወቅ የሚመጣ ነገር ነው። አንድ ነገር ካወቅከው ለዛ ነገር እስከ ሞት ትሄድለታል። የሚሄዱ ሰዎችንም እያየን ነው። የገባቸውን ያህል ማለት ነው። እና ሰው የገባውን ያህል ስለሆነ እንትን የሚለው መተጣጠፉ ምኑ ፋይናሊ ስትሄድ ምንጩ የሚሆነው አለማወቅ ነው። ካወቅ ላወቅበት ነገር ትቆማለህ። አሁን ሄደን ሄደን አለመንቃት ላይ ነው የምንነቀ ፖለቲካ ላይ አለመንቃት፣ አድርባይነት እሱ ነው አንዱ ምክንያቱ። ሁለተኛውም የሀገራችን መንግስታት አሁን ኢህአዴግ ብቻም ሳይሆን የበፊቶቹ አሽከር የማድረግ ነገር ይቀናቸዋል፣ የሚወዱትም ይህንን ነው። ስለዚህ አሽከርነትን መንግስታት ስለሚወዱት መንግስት ደግሞ ያው የህዝቡ ሪፍሌክሽን ነው የሚዞልና ያ ነገር ህዝቡም ላይ ሪፍሌክት ሆኖ ታየዋለህ። በቃ ጎመን በጤና ብነ ኖራል። ተመሳሳይ ነው ቅድም ካነሳሁት ጋርና መነሻው አሁን እንዲሆን ምክንያቱ አለማወቅ ነው፣ አለማንበብ ነው። የእኛ ትውልድና አሁን ትንሽ እንኳን ወደ ሀያ ሰላሳ ዓመት ወደኋላ ሄደህ ስታይ የበፊቱ ትውልድ ያነባል። ያነበበውን ነገር በትክክል ኢትዮጵያናይዝ አድርጎታል። ሌላ ነገር ነው፣ ግን ያነባል። ማንበብ ደግሞ ብርቱ ያደርግሃል። ስለዚህ የአደርባይነት ምንጩ አለማወቅ ነው። አለማወቅ ምንጩ ደግሞ አለማንበብ ነው። ስለዚህ ሄዶ ሄዶ ያለማንበባችን ምክንያት ነው ብዬ ነው ማምነው። ኢትዮጵያ ውስጥ አንዱ ማከራካሪ ጉዳይ ያለው በተለይ ትውልድን አስመልክቶ ስልሳዎቹና ሰባዎቹ የነበሩት ቅድም እንደ ጠቀሱት ለመርህ የቆሙና ከራሳቸው ይልቅ የሕዝብን ጠቀሜታ ለዛ የቆሙ ከዛም አልፎ ህይወታቸውንም ጭምር ያህል ሰጥተው ለማለፍ ማያወላውሉ የነበሩት ትውልድ ነው። አሁን ግን ያለው እንዳውም በፊት ከነበረው ትውልድ የበለጠ በኢትዮጵያ ውስጥ በታሪክ እንደ አሁኑ ትውልድ በስፋት የተማረ ትውልድ የለም። ይህ ሆኖ ሳለ ዓለምንም ሆነ አካባቢውን በመገንዘብ ከመቼውም ጊዜ ከነበሩት ትውልዶች የላቀ ትውልድ ይህ ትውልድ ነው። ግን ከራሱ አልፎ ለሌሎች መቆምን ምርጫው ሲያደርግ አይታይም ብለው በአንድ በኩል የሚያወግ ያግዙ አሉ። በሌላ በኩል ደግሞ እንዳውም ከሁሉም ትውልዶች የበለጠ ጫናም አፈናም የበዛበት ይሄ ትውልድ ነው፣ የተቻለውን ሁሉ እያደረገ ነው። እስካሁንም ድረስ ባለ ተጨባጭ ሁኔታ ውስጥ ከማንኛውም ትውልድ የበለጠ አስተዋጽኦ አድርጓል ብለው ለዚህ ትውልድ የሚከራከሩ አሉ። ሁለቱን የክርክር አይነቶች እንዴት ያዩታል? እርሶስ በየትኛው ወገን ነው የሚቆሙት? እኛው ትውልድ አው አስተዋጽኦ አድርጓል ነት ምንም አላረገም ማለት አይቻልም። በእርግጥ ግን ያው ውድድር አንጻራዊ ነገር ስለሆነ እኔ ጊዜ ማምነው የበፊቱ ትውልድ ተሻለ ለማህበረሰብ የማሰብ ነገር ከራስ አልፎ ከራስ በላይ የማሰብ ኢቨን ህይወትን ለመስጠት ያአሁኑም ይሰጣል። በእርግጥ ለዚህ ሁኔታ ያው ግን አሁንም ውድድር ስለሆነ እነዛኞቹ ልቀው ይታየኛል፣ በግሌ በዚህ ረገድ ማለት ነው፣ ለህዝብ በመቆም ረገድ ለምን ይባል አንድ ማሳያ እንኳን ማየት ብንችላውን፣ ዩኒቨርሲቲ ውስጥ ብታይ የሚነሱት ጥያቄዎች የመርት ጥያቄዎች አይደሉም። አሁን ጥያቄዎቹ የምግብ ናቸው። ይ ለምሳሌ የራስ በቅ ከራሴ የሚነሳ በመብላት በመጠጣት ዙሪያ ያ ደግሞ በጣም የራስ ሰልፍ ሴንተርድ መሆንን ያሳያል። ያኛው ማህበረሰብ ግን ትንሽ ቦላታይል ነው፣ መረጋጋት ይቀረዋል፣ ደመነፍሳዊ ነው አንዳንዱ ነገራቸው ግን ለማህበረሰብ በማሰብ አንጻር ራስን ከመርሳ ግን ይሄዳል። የቤተሰብ ንብረት እየሸጠ ነው ያ ትውልድ። መጽሐፍ ተሳለ ግን የሚገርመኝ ነገር አለ። የራሳቸውን የቤተሰቦቻቸውን ንብረት ሸጠው ለድርጅት ይሰጠዋል። ለምሳሌ አሁን ግን ድርጅት ውስጥ ያሉት ይሄን ነገር የሚያደርጉት ልጆች ጥቂት ናቸው። በጣም ጥቂት፣ መቁጠር ራሱ የምንችላቸው አይነት ብቻ ናቸው። ስለዚህ በአንጻራዊነት ስናየው ራስ ወዳድነቱ ይበዛል። ራስ ወዳድ ከሆንክ ደግሞ ለማህበረሰብ መቆም በጣም አይቻልም እና ያኛው ትውልድ ይበልጠናል ብዬ አምናለሁ፣ በዚህ በኩል ማለት ነው። ግን የአሁኑም ትውልድ ዶርማንት ነው፣ ምንም አይሰራም ማለት አይደለም። የሚሰሩ ጥቂቶች አሉ፣ ለእነሱ ክብር አለኝ። ሌላው ያነሱት የፖለቲካዊ ችግሮች አንደኛው የብሔር ፖለቲካን የሚመለከት ነው። የብሔር ፖለቲካ ስንክሳሮች በአሁኑ ወቅት ኢትዮጵያ ውስጥ እንደምን ይገለጣሉ? የብሔር ፖለቲካው ብሔራዊ ማንነትን የሸረሸረ ከቶንም ለማጥፋት አደጋ ሆኖ ይገኛል ብለው በአንድ ወገን የሚከራከሩ አሉ። በሌላው ወገን ደግሞ የለም፣ የብሔር ፖለቲካው እስከዛሬ ድረስ ሲረገጡ የነበሩ ብሔር ብሔረሰቦችን መብት እውቅና የሰጠ ስለሆነ እንደም በኢትዮጵያ ለመጀመሪያ ጊዜ ሁሉም ዜጎች እኩል የሆኑበት ዘመን ነው ብለው በአንድ ወገን ድምጻቸውን የሚያሰሙ አሉ። የብሔር ፖለቲካውን በኢትዮጵያ ውስጥ እንደምን አዩታል? እኔ በበኩሌ በብሔር ፖለቲካ በማንነት ፖለቲካ ያይነሳ የብሔር ነገር ለማለት ሳይሆን የብ ጥያቄ ቁንጥል ነገር ይመስለኛል የሚመልሰው ነገር ራሱ የብሔር ፖለቲካ ሆሊስቲክ አይደለም። የሚያነሳውም ጥያቄ ሆሊስቲክ አይደለም። የሚመልሰውም መልስ ሆሊስቲክ አይደለም። አገርን የሚያሳርፍ አይመስለኝም። የብሔር ጥያቄም ብቻ መመለስ በግሌ ማምነው ሰፋ ያለውን ነገር ማየት ይሻላል ብዬ አስባለሁ። ሰፋ ያለው ነገር ደግሞ ምንድን ነው? ሁሉንም ነገር የብሔረሰቡንም ጥያቄም የብሔር ጥያቄ ማለት ነው፣ የዲሞክራሲያዊ ጥያቄ፣ የሰብአዊ መብት ጥያቄ፣ ሁሉንም ሆሊስቲክ በሆነና ስፋይ በሚያረካ ሁኔታ የሚመልሰው ስለ ዲሞክራሲ መታገሩ ይመስለኛል። በግሌ ስለ ዲሞክራሲ ስትታገል ትሰፋለ። ስትሰፋ ስለ ስብ እና ስለ ስብና ስታስብ ደግሞ ሰብአዊ የሆነ ፍጡር ሁሉ ሲጎዳ ማየት አትፈልግም። ዲስፓይት ኦፍ ቋንቋው፣ ዘሩ፣ ሎኬሽኑ፣ ምናምኑ አደለም። በአገር እኔ በግሌ ኢትዮጵያዊ ሁሉ ወንድም ነው እህት ነው ብዬ ነው ማምነው። አደለም ኢትዮጵያዊ ለምሳሌ ኬንያውያን በቦምብ ሲመቶ ያኔ በአልሸባብንትን ደንግጠናል፣ ደንፍሱስ እና አዝነናል። ምንድን ነው ዘሩ የቱ ጋር ነው አንልም አላልንም። ስለዚህ ለኬንያውያን የሚያዝን ማንነት ካለን ለራሳችን የትም ጫፍ ላለ ኢትዮጵያዊ ወንድምህታችን ዘሩን አስበን ችላ የምንለው ጉዳቱን ለምንድን ነው ብዬ ሳስብ፣ የብሄር ፖለቲካ መንገስ ይመስለኛል። ይህን ችግር ያመጡ ለምሳሌ ኦሮሞ ወንድሞቻችን እህቶቻችን ለብቻቸው አሁን እየሞቱ ያሉት ለምንድን ነው? ሌላው ዝም የሚለው ለምንድን ነው ብለህ ስትጠይቅም፣ የስብዕና እጥረት ይመስለኛል። ይን የስብዕና እጥረት የሚያመጣው የነገሰው የብሄር ፖለቲካ ነው ብዬ ነው የማምነው እና ሰፋ ያለ ጥያቄ አንስቶ ሰፋ ያለ መልስ ሰጥቶ አገርን አረጋግቶ ዋንስ ኤንድ ፎር ኦል በቃ መልሶ ወደ ልማት ወደ እድገት ወደ ምንናፍቀው ነገር የሚያቀርበን ስለ ዲሞክራሲ መናፈቅ ይመስለኛል። በግሌ በዲሞክራሲ ውስጥ የሰብአዊ መብት ጥያቄ ይመለሳል። የቋንቋ ጉዳይ የብሄር ፖለቲካ የቆመለት ቋንቋ፣ ባህል፣ ማንነት ምንለው ነገር እሱ ይመለሳል። እኔ በግሌውም ኢትዮጵያ ውስጥ ብሄሮቹን እኩል ይታያሉ፣ እኩል ናቸው ምናምን ከሚሉት ወገን አይደሉም። ችግር አለ። ዲስክሬፐንሲ ያለ የአንዱ ማንነት የሚናቅበት አለ። ምንም እሱ መካድ አይቻልም። እሱ የምንመልሰው ግን ሌላ የብሄር ፖለቲካ አንስተን የጥላቻ ዘር በመዝራት አይመስለኝም። እሱን ለመሸፈን ደግሞ ሰብአዊነትን ማሳደግ የዘር ፖለቲካችን የብሄር ፖለቲካችን በሰብአዊነትና በዲሞክራሲያዊነት ላይ እንዴት እንደነገሰና ወደ ቁልቁል እያወረደን እንደሆነ ለማሳየት ሰብ ያለው እና ይሄኛው የስብእናን ነገር ማየት ሰብአዊነት ጉዳይን ማንነትን ግን ርራ የሚያሳጣል የዘር ፖለቲካ ብያምናለው ግ ልክ ሰው ሞተ ሰው ጎዳ ብለሽ ስታስብ የት ሀገር ሰው ነው ወደሚለው እንሄዳለን። ይሄ ትንሽ ኢንሁማንም ይመስለኛል በፍሌት ምክንያቱም ሰው ሞተ በቃ አንድ ሰው ሞተ ከየትም ሁን ከየት ለምሳሌ አሁን ብታይ ኦሞ ባሌ አካባቢ ያሉ ሰዎች በገመድ ታስረው ምናምን ስታይ በጣም ውስጥ የተነክቷል። እኔ ግን እነሱ ከዛ ውስጥ የወጣ ኢሊት የሚጮሁላቸው ስለሌለ ነገራቸው ተድበስብሶ ቀረ። ለምንድን ነው እኛ የእነሱን ሪፕሬዘንት አላረግም እናገባኝ ስለምንል? ስለዚህ በግሌ ይሄ የዘር ፖለቲካ የማንነት ፖለቲካ ማለት ስብእናን የሚሸረሽር ከሰውነትም ትንሽ ወደ ጭካኔ የሚወስድ ነገር ይመስለኛልና ለሁሉም ሰው እኩል ኮንሰርን ለመሆን መታገሉ ወደ ዲሞክራሲ ቢሆን በጣም ዲሞክራሲ በቀላሉ ሊመልሰው የሚችለው ነገር ነው። እኩል ሊያደርግ የሚችል ሲስተም ነው ዲሞክራሲ። እና አጉል መልፋት ይመስለኛል። በቁንጽል ነገር ላይ መላፋት ነው፣ አጉል ጊዜ መጨረስ ነው ነው ብለው እኔ በብሄር ፖለቲካ ላይ በጣም ትኩረት ማድረግ ብዬ አስባለሁ። እንደሚታወቀው ኢትዮጵያ ውስጥ ብዛም ስለ አፍሪካ ጉዳይና አፍሪካዊነት ብዛም የማይነገርበት ሀገር ናት፣ ከሌሎች የአፍሪካ ሀገሮች አንጻር ሲታይ ስለ አፍሪካም ጉዳይ አንስተዋል በመጽሐፎ ላይ ፓን አፍሪካኒዝም እንደዚሁም በተለይም የአፍሪካን ብረት አስመልክቶ የማይራመደው ጎልማሳ ሲሉም ጠቅሰውታል። የአፍሪካ የወደፊት እጣ ፈንታዋ ምን ይመስላል? በአሁኑ ወቅት ወዴት አቅጣጫ እያመረች ነው? የኢትዮጵያስ ሚና በአፍሪካ አመራር ወይም የፖለቲካ ህይወት ውስጥ ምን ይመስላል? ስለ አፍሪካ እውነት ለመናገር ሁልጊዜ እኔ የአፍሪካ ህብረት ስብሰባ በተደረገ ቁጥር አዝናለሁ፣ በጣም ስለ አፍሪካ ያለው ነገር ተስፋዬ በጣም እየወረደ ይሄዳል። ለምን ከድጦ ወደ ማጥ ነው አፍሪካ የምትሄደው ብዬ ነው የማምነው። ምክንያቱም አሁን በየ ጊዜው የሚወጡ ህጎችን ሲታዩ ሪዝን ስብሰባው የሚያተኩርበት ነገር ታይ በጣም አሳዛኝ ነው። በቃ እንደውም ህብረቱም ይመስለኝ ኔ የአምባገነኖች ህብረት ነው ብዬ ነው የማምነው እነሱ እንዴት ስልጣናቸውን ርስ ሜንቴን እንደሚያደርጉ እንጂ ስለአፍሪካ አፍሪካ ህዝብ መከራ የማያባራ ስቃይ ብዙም ኮንሰርን ያደርጉ እና የአፍሪካ ጉዳይ ምንድን ነው ቢዮንድ በቃ ከእንትን በላይ ነው። እነዚህ ሰዎች እስካሉ ድረስ የመሪዎቹ ጉዳይ ነው። አሁን ለምሳሌ እንደውም አንድ ሁለት ነገር ባነሳለህ ህገ መንግስት ሰርዞ የተለያየ ኢንተርፕሬቴሽን አስደርጊ ያለሁ ቢበዛ ፓርላማ ሶስትኛ ያለው ሪፍረንደም አስደርጊ ያለው እየተባለ አሁን በዚች ዓመት እንኳን ብታይ ስንት አፍሪካዊ መሪ ነው ህገ መንግስት እየሰረዘ ህገ መንግስቱን ወደ ጎን እያለ ምን ምን መፍረት በሌለ ሁኔታ መቶ ቁጭ ይላል? በአፍሪካ ህብረት ለምን እነሱም ያው ቢጤዎቹ ናቸው። ማን በማን ያፍራል አይነት ነገር እና የራሱን የጻፈውን ህገ መንግስት የማያከብር ሰው እና ደግሞ እዛ ላይ ቁጭ በማለቱ ምን መፍረት የማይሰማው ፖለቲከኛ ስታይ እንዴት ነው ተስፋ ልታደርግ የምችሉ? ይከብዳል፣ በጣም ይከብዳል። የአፍሪካ ነገር ያ ነው። እንደገና ስለ አፍሪካ ያነሳዋቸውም ነገሮች ደግሞ አንዳንድ ክላሪቲ የሚያስፈልጋቸው ነገሮችም አሉ። ቤት ለምሳሌ በፓን አፍሪካኒዝም እና በአፍሪካ ህብረት መካከል ልዩነት አለ፣ በጣም ልዩነት አለ። እሱም ክላሪፋይ ለማድረግ ሞክር ያለው። ሁለተኛ የኢትዮጵያ ሚና ላልከኝ ነገር ወደ ጥያቄው ስንመጣ የኢትዮጵያ ሚና ምን መሆን አለበት እንዴት ነው የሚታየው ለሚለው፣ በተለይ ሟቹ ጠቅላይ ሚኒስትር መለስ ዜናዊ እያሉ የኛ መንግስት እንደሚረዳውም ያህል የተጋነነ ባይሆንም የተወሰነ የኢትዮጵያ ሚና አለ በአፍሪካ ህብረት እና በተለይ በኢስት አፍሪካ ላይ በጣም የኢትዮጵያን ባገነንነቱ ላይ የሚመስል ሁኔታ ነበር የሚታየው ጠቅላይ ሚኒስትር መለስ እያሉ ማለት ነው። እና ያ ነገር ምንም ለውጥ የለውም እኔ ብዬ ማምነው ኢትዮጵያ ዶሚነንት ሆነች ማንም ሆነ ማንም አንድ አይነት ናቸው። በጣም የሚመሳሰል ባህል ነው ያላቸው እና ማንም መሪ ሆነ ማንም ለአህጉሪቱ እስከ ዛሬ ባየነው ባየ ሁኔታ ለውጥ የሚሻ መሪ እነዚህን ጓደኞቹን ሊገስጽ የሚችል ይሄ ነገር መሆን የለበትም የሚል ከአምሳ አራቱን ፕሬዚደንቶች ውስጥ ምንም የምታየው ነገር የለም። ማንም መፈንቅለ መንግስት አድርጎ ማንም ህገ መንግስት ደልዞ ምንም ሲባል አይታጠቅ ስለዚህ ያው የኢትዮጵያ መሪነትም የምናየው ነው፣ እዚህ ሀገር ውስጥ የምናየው ነገር ነው። እዛም ሪፍሌክት የሚደረገው እንደ ደህና ነገር ለምን ፍርድ ቤት ቀረብን ብለው ይጣላሉ። ለምሳሌ የሚገርም ነው እሱ እና የኢትዮጵያ መሪነትም ሆነ የሌሎችም አንድ አይነት እስከሆኑ ድረስ ግን ይሄን ያህል የኢትዮጵያ መሪነትም የኢትዮጵያ መንግስት እንደሚያስበው ትልቅ ነው ብዬ አላምንም። ይሄን የምታየው ለምሳሌ በጠቅላይ ሚኒስትሩ ሞት መጽሐፍም ላይ ለማንሳት ሞክሬያለሁ። አስር እንኳን የማይሞሉ የአፍሪካ መሪዎች ነው የመጡት። ኢትዮጵያ እውን መሪነቷን በኢትዮጵያ ቴሌቪዥን እንደሚያወራው የኢትዮጵያ መንግስት እንደሚረዳው ቢሆን ኖሮ አምሳ አራቱን ፕሬዚደንት ተገልብጦ መምጣት ነበረበት፣ ለቀብርም ለለቅሶ። ግን ስት ቆጠር አስር አስራ አንድ ቢሆኑ ነው የመጡት ፕሬዚደንቶች ነው። እሱ ላይ እኔ በጣም ክሊክ አርጎኛል። እንዴት ነው ይሄ ነገር የሚለው ነገር ማለት ነው። እና የኢትዮጵያ መሪነት ይህን ያህል ተደጋነነው ቦታም ባይኖረው፣ በተለይ ኢስት አፍሪካ ላይ ካላት የወታደራዊ ጉልበት አንጻር የተወሰነ ዶሚነንስ አለ። እንደሚያውቁት በመላው ዓለም እስካሁንም ድረስ ሀ አንደኛ ክፍለ ዘመን ላይ ሆነን የሴቶች እኩልነት አሁንም ብዙ ብዙ ረጅም መንገድ የሚቀረው ነው። ኢትዮጵያ ውስጥም በተመሳሳይ መልኩ እንደዚሁ የተለያየ የአመራር ደረጃዎች ሴቶች አይታዩም። ይህ ወደፊት በግሉም ዘርፍ ሆነ በመንግስት ፖለቲካ ስልጣንም ሆነ በተቃዋሚዎችም ዘንድ ቢሆን የመሪነት ሚናው ላይ ከፍ ብለው የሚታዩበት ሁኔታዎች እንደምን ሊፈጠር ይችላል ብለው ያስባሉ? አንዱ እዚህ ምዕራቡ አለ መከራከሪያ የሆነው የሴቶችን ሚና ከፍ ለማድረግ የኮታ ሲስተም መጠቀም አለብን፣ ምክንያቱም እዛ ደረጃ ላይ በሜሪት ወይም በብቃት ደረጃ ብቻ የምንወስን ከሆነ እዛ ደረጃ ላይ ስለማይደርሱ ብሎ ሁለት ክርክሮች አሉ። ኢትዮጵያ ውስጥስ በምን መልኩ ነው ማሳደግ የሚቻለው? በብቃት ደረጃ ወይስ የኮታ ሲስተም የተሰጠ ሴቶችን ሚና ከፍ ማድረግ አለበት ይላል። ከኮታ ከሚለው ሁለተኛው ጥያቄ ብነሳ እኔ የኮታ የሚለው ደጋፊ አይደለሁም። በኮታ ከሚሆን ይልቅ ድጋፍ ማድረጉ ሴቶች እንዲመጡ የሚለው ነገር ልባዊ ከሆነ ከልብ ከሆነ ምክንያቱም እኔ በራሴም ላይፍ ኤክስፒሪየንስ ካረኩ ያ ነገር ልባዊ አይመስለኝም። በግሌ ግን ልባዊ የእውነት ከሆነ ከኮታው ይልቅ መተኮር ያለበት ኢኩዊቲ የሚለው ላይ ነው። ከስር ሴቶችን እንዳይነሱ ኢምፖዝ የሚጫናቸውን ማህበራዊም ሆነ የተለያየ ጉዳይ እሱን የእውነት ከግራስ ሩት ሌቭል ሄዶ ማንሳት ጫናቸውን ማቅለል ኢኩዊቲ ስራ እሱ ነው። እሱ ላይ መስራቱ ነው የሚሻለው የሚመስለኝ እንጂ እንደ ሚድል ኦፍ እንትን ብድግ አድርጎ ነይ በኮታ እዚህ ጋር ተቀመጭ ማለት ራሱ የሴቷን አችልም የሚለውን ኢሜጅ በደንብ አድምቆ መጻፍ ነው የሚመስለኝ በግሌ። ስለዚህ ከሚድል ላይ ተአንስቶ በኮታ ማስቀመጥ በሚለው ነገር በፍጹም አልስመማም። እንደውም ተቃዋሚ ነኝ ስትሮንግሊ ማለት ነው። እንደዛ ነው አቋሜ። ሁለተኛው ኢትዮጵያ ውስጥ ምን መደረግ አለበት እንዴት ነው መምጣት ያለባቸው ለሚለው አንደኛው ዋነኛው ይመስለኝ እኔ ሮል ሞዴልስ መምጣት አለባቸው አርአያ የሚሆኑ ሴቶች ማለት ነው። ለምሳሌ እኔ በግሌ አርአያ የሆኑ ሁለት ሴቶች አሉ። አንደኛዋ ግብጻዊ ሰብአዊ መብት ተከራካሪ እና ፖለቲከኛ ያሉ እና ናዋል ሳዳዊ ይባላሉ። በጣም ኤጅድ ሴትዮ ትልቅ ሰው ናቸው፣ ግን በጣም ኃይለኛ ሴት ናቸው። እሳቸው የመጀመሪያ ሮል ሞዴል ናቸው። ሁለተኛውን ሬሰንትሊ ደግሞ ሪኦት ናት። የሪኦት ብርታት ለእኔ ሮል ሆኖኛል ለመምጣት ወደዚህ ማለት ነው እና እንደዚህ አይነት ሮል ሞዴሎች ቢኖሩ ሚዲያዎችን በጣም ሴቶቹን ወደታች ከመጫን ይልቅ ስራቸውን ለማዳፈን እንትን ከማለት ይልቅ የማበረታታት ሴቶችን የመቀበል ትችላለች ብሎ የማሰብ ሀርት ሊሆን ነገር ከመጣ ሴቶች የማይመጡበት ምንም ምክንያት የለም። ግን ግልጽ በሆነ ሁኔታ ለመናገር የወንዶች ኢንፎርማል ሰርክል አለ። እንደምንም ብለህ ተቋቁመህ እንኳን ለመውጣት በምትጠርበት ሰዓት፣ ወደ ታች የሚመታህ ነገር አለ። እራሴ ያየሁትን ነገር ነው የምናገረው። ያለመቀበል ነገር ኢቭን የመበለጠን የኮምፕቲቲቭ የሆነ በቃ የሆነ የመወዳደር ስሜት የሚፈጥርበትም አንዳንድ ሰው አለ እና ያ ነገር አለ። በጣም ባሪር አለ። ኢንፎርማል ሰርክል ኦፍ ሜል ይሄ የወንዶች ሁሉም ወንዶች ባይሆኑ የሆነ ይደነግጣሉ። በቃ አይፈልጉም ያን ነገር እነሱም ወደው አይደለም። በእርግጥ ዝም ብላ ያመጡት ወይ ክፉ ስለሆኑ ምናምን አይደለም፣ ያደጉበት ነገር ነው። መቀበል ይከብዳል። እና ያን ነገር ማጥፊያው ምንድነው? ማርከሻው ለሚለው ነገር እኔ ስልጣኔ ይመስለኛል። ስልጣኔ እኔ የምለካው አንድ በዚህ ነው። አንድ ሰው ሰልጥኗል ምለው የወንድና የሴትን እኩልነት ማለትም፣ የሰው ልጅ በቃ በጾታው በምን በምን ሳይሆን በስራው ብቻ ሰውን የመመዘኑ ነገር የስልጣኔ አካል ሚስሰው ሰልጥኗል የሚባለው ከዛ አንፃርም አየዋለሁ እኔ እንደውም በጣም ለዛት ከዛ አንፃር አየዋለሁ። አለመሰልጠን ሴት እሷ ትችልም ብለን ያ የስልጣኔ ጥረትም ይመስለኛል ሳስበው እና ስልጣኔ ከዛ አንጻርም አየዋለሁ። እና ሰው ማህበረሰብ ሲሰለጥም በሰው ልጅ እኩልነት ያምናል። ሴት ሆነች ምን ሆነች ዋናው ስራዋ ነው። ስራዋን ካየ የሚገባትን ፖዚሽን ማግኘት አለባት ብዬ አምናለሁ። እንደዛ ሲደረግ ደግሞ ሮል ሞዴሎች ይመጣሉ፣ ከስር ያሉት ደግሞ እነሱን ይከተላሉ። ስለዚህ የወንድ የሴት ሲር የሚባል ነገር አይኖርም ብዬ አስባለሁ። አሁን በያዝነው 2016 ኖቬምበር ላይ የአሜሪካ ምርጫ ይካሄዳል። በእርግጠኛነን በዲሞክራት ፓርቲ በኩል ሂላሪ ክሊንተን እጩ ፕሬዚዳንት ሆነው እንደሚቀርቡ በዛ በኩል ምናልባት ትራምፕ ወይም ሌላ ሶስተኛ ሰው በመሀል ሊፈጠር ይችላል። አሜሪካ ሂላሪ ክሊንተንን የመጀመሪያ ሴት ፕሬዝዳንቱ አድርጋ መምረጥ ከቻለች፣ ስልጣኔ ጎዳና ላይ ገባች ማለት ይቻላል በእርሶ አባባል ብዬ አስባለሁ። እሱ መሰልጠን ነው አንዱ የመሰልጠን ማሳያ ነው። እኔ እንደውም አሁን ራሱ ሴትዮዋ ካንዲዴት ሆነው መቅረባቸው ራሱ ትንሽ ትራንስፎርምድ መሆን ይመስለኛል። ማህበረሰቡ ትራንስፎርምድ የሆነ ነው። ምክንያቱም ብዙ ማህበረሰብ ሴትን ማየት እንጂ መስማት አይፈልግም። ቁም ነገር አላት ብሎ ስለማያስብ ሊሆን ይችላል እና ለመስማት ሴት ልጅ ከማየት ይልቅ ለመስማት ማዘንበት ስልጣኔ ነው። የአሜሪካ ህዝብ ቢመርጥ እንደዛ ብዬ አምናለሁ። ሴትን ማየት እንጂ መስማት አይፈልጉም ወንዶች። ብርቱ ክስ ነው። ወንዶች ሴትን ማየት እንጂ መስማት ብዙ ሰው አይፈልግም። እንደሱ። መልካም። በተቻለ መጠን በእኛም በኩል በሚዲያ ወንዱም የሴቶችን ጉዳይ ለአዳ በቅቶ ሴቶችም ለመብታቸው የሚታገሉበትን መድረክ ወንዶችም እንደዚሁ የሴቶችን እኩልነት የሚቀበሉበትን ነገር ለማመቻቸት ጥረታችን ይቀጥላል። መስከረም አበራ፣ ስለ ስልጣን መጽሐፍ ደራሲ፣ ስለ ቃለ ምልልሱ እናመሰግናለን